ተከታዩ ዘገባ የፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝት ማለትም በሴኔጋል፣ በደቡብ አፍሪካ እና በታንዛኒያ ለምን ተወሰነ ተከታዩ ዘገባ የሚዳስሰው ይሆናል። የፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝት ሲታሰብ፣ ለመሆኑ ለምን ሦስቱ ሀገሮች ሴኔጋል፣ ደቡብ አፍሪካ እና ታንዛኒያ ተመረጡ? እንዴት ተመረጡ? በኢትዮጵያ 19ኛው የአሜሪካ አምባሳደር ሆነው በአውሮፓውያኑ የዘመን አቆጣጠር ከ1996 እስከ 1999 ዓ ም በነበሩት የፕሬዚደንት ክሊንተን ዓመታት ያገለገሉት ዶክተር ዴቪድ ሽን የሚያስቡትን ጠይቄያቸው ነበር። በነገራችን ላይ አምባሳደር ሽን በዩናይትድ ስቴትስ የውጭ ግንኙነቶች ቢሮ ውስጥ ባገለገሉባቸው 37 ዓመታት በአፍሪቃ ከኢትዮጵያ ሌላ በቡርኪና ፋሶም በአውሮፓውያኑ የዘመን አቆጣጠር ከ1987 እስከ 99 ዓ ም በነበሩት አራት ዓመታት የሀገራቸው አምባሳደር ሆነው ሰርተዋል። ዴቪድ ሽን የአፍሪካ እውቀታቸውን በብዙ ያበለጸጉ የህይወት ልምዶቻቸውን በኬንያ፣ በታንዛኒያ፣ በሞሪታንያና በሱዳን የተለያዩ ኃላፊነቶችን እየወሰዱ ከሰጧቸው አገልግሎቶች አካብተዋል። አምባሳደር ሽን ከአፍሪካ ውጭም በመካከለኛው ምስራቅ በተለይ ሊባኖስም ባለው የአሜሪካ ኤምባሲ እንዲሁ በኃላፊነት መስራታቸውን ታሪካቸው ይናገራል። በውጭ ጉዳይ መስሪያ ቤት ውስጥ ደግሞ ወደ ኢትዮጵያ በአምባሳደርነት ከመላካቸው በፊት በነበሩት አራት ዓመታት ከ1993 እስከ 1996 ዓ ም ማለት ነው የምስራቅ አፍሪቃ ጉዳዮች ዳይሬክተር ነበሩ። ሺን ምስራቅ አፍሪቃን በሚመለከቱ ጉዳዮች ላይ ለበርካታ መገናኛ ብዙሀን ትንታኔዎችን በመስጠት ይታወቃሉ። በዩናይትድ ስቴትስ የተወካዮች ምክር ቤት ፊት በተደጋጋሚ እየቀረቡም የአፍሪካ ቀንድን፣ የቻይና አፍሪካ ግንኙነቶችን፣ የሶማሊያን የአልሻባብ ጉዳይና በአዋሳኝ ባህሮች ላይ ሲካሄድ የቆየውን ውንብድና አስመልክቶ ማብራሪያዎችን ይሰጣሉ። ዶክተር ሽን አሁን ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ ኤልየት የውጭ ግንኙነቶች ኮሌጅ የዓለም አቀፍ ጉዳዮች ረዳት ፕሮፌሰር ናቸው። እናም የፕሬዝደንት ኦባማ የአሁኑ የአፍሪካ ጉዞ እየተቃረበ በነበረባቸው ቀናት ነበር ያገኘዋቸው። ለመሆኑ ለምን እነዚህ የአሁኖቹ ሦስት ሀገሮች የተመረጡ ይመስልዎታል? ወይም የሚያውቁት መመዘኛ ይኖራል? አምባሳደር ሽን፣ በአንድ በኩል እነዚህ ሀገሮች የተመረጡት በመልክዓ ምድራዊ አቀማመጥ ነው። ያላቸው ጊዜ ሦስት ሀገሮችን ብቻ ለመጎብኘት ከሆነና ሰሜን አፍሪካን ጨምሮ ያሉት ሀምሳ አራት አገሮች ከሆኑ የትኞቹን ነው መምረጥ ያለብኝ ብለው ማሰብ ይኖርባቸዋል። በመሆኑም የመጀመሪያው ውሳኔ የሚሆነው መልካም አንድን ከምዕራብ አፍሪቃ፣ አንድ ከደቡባዊ አፍሪቃ፣ አንድ ደግሞ ከምስራቅ አፍሪቃ ወይም ከአፍሪካ ቀንድ እጎበኛለሁ የሚል ነው። ከመካከለኛው አፍሪቃ አሁን ባለው ጊዜ ምርጫ ውስጥ ሊገባ የሚችል ሀገር አለመኖሩን አምባሳደር ሺን ተናግረዋል። በምዕራብ አፍሪቃ አሉሽን ሴኔጋል እንድትመረጥ ሁለት አበይት ጉዳዮች አመቺ ሁኔታዎችን ፈጥረዋል። ሴኔጋል የምዕራብ አፍሪቃ ሀገር ነች፣ ደግሞም ፈረንሳይኛ ተናጋሪ ነች። መቼም ብድግ ብለው ሦስት እንግሊዝኛ ተናጋሪ ወደሆኑ አገሮች ሀገሮች አይሄዱም። በመሆኑም የምዕራብ አፍሪቃ ሀገር በመሆኗ ብቻ ሳይሆን ፈረንሳይኛ ተናጋሪን በመሆኗ ነው የተመረጠችው። በደቡብ አፍሪቃ መመረጥ ላይ መቼም ምንም ጥያቄ ሊነሳ አይችልም። አሉሽን እዚያ የመሄዳቸው ነገር ሳይታለም የተፈታ ነው። ምክንያቱም በጉልህ የምትታይ ዓለም አቀፍ ተዋናይ ነች፣ በአህጉሪቱም ሀያል የምጣኔ ሀብት አቅም ያላት አገር ነች። ስለዚህ ወደ ደቡብ አፍሪቃ የመሄዳቸው ነገር አይቀሬ ነው። እንግዲህ ቀጣዩ ምርጫ ምስራቅ አፍሪካና የአፍሪቃ ቀንድ ነው። እና ምርጫው ምን ይሆን እንደ ምንስ ይሆን? ከዐሥራ አምስት ካላነሱ ሀገሮች እንዲያውም የተባበሩት መንግሥታት ድርጅትን ጨምሮ በአንዳንድ ዓለም አቀፍ አመዳደቦች ሀያ ናቸውም ይባላል። እንዴት ነው አንድ የምታነሳው እንደ እውነቱ ከሆነ ይላሉ ሽን፣ እንደ እውነቱ የተጨበጡት ምርጫዎች አራት ብቻ ናቸው። ኬንያ፣ ዩጋንዳ፣ ታንዛኒያ እና ኢትዮጵያ ሌሎቹ በአምባሳደር ሽን አባባል አንድም ከዩናይትድ ስቴትስ ጋር ላሉ ግንኙነቶች ይህንን ያህል ትልቅ የሚባሉ አይደሉም፣ ወይም ያንን ያህል ቀልብ የሚስቡ አይደሉም ማለት ነው። የሆነ ሆነና አሁን በእጃችን ላይ ያሉት የሚታዩ ምርጫዎች አራት አገሮች ናቸው። ከአራቱም ቢሆን ደግሞ ፕሬዚደንቱ የሚሄዱት ወደ አንዱ ብቻ ነው። የትኛውን እንምረጥ? የፕሬዝደንት ኦባማ አባት ኬንያዊ በመሆናቸው ምክንያት ወዲያው የሚመጣልን ምርጫ ኬንያ ነች። ይሁን እንጂ ኬንያ ከምርጫ ውጭ የሆነችው አዲሶቹ ተመራጮች የሆኑት የአገሪቱ ፕሬዝደንትና ምክትል ፕሬዝደንት ሁለቱም በዓለም አቀፉ የወንጀል ፍርድ ቤት ጉዳይ ያለባቸውና የሚፈለጉ በመሆናቸው ምክንያት ይሆናል። በመሆኑም በዓለም አቀፍ ችሎት በወንጀል ጉዳይ የሚፈለጉ መሪዎች ወደሚያስተዳድሯት ሀገር የአሜሪካ ፕሬዚደንት አይሄድም። በአምባሳደርሽን ግምት ወይም ድምዳሜ የአባቱም ሀገር ብትሆን ኬንያ ማጣሪያውን አላለፈችም። ወዲያው ተመረጠች፣ ወዲያው ወደቀች። ሦስት ቀሩ። ሚዛኑ ሥራውን ቀጥሏል። ማኒ ከብድ ይሆን ለአሜሪካ። የእኔ ግምት በዚህ ጉዳይ ላይ መገመት ብቻ ነው የምችለው። ከእነዚህ ሦስት አገሮች በዲሞክራሲያዊ ሂደትና በሰብአዊ መብቶች ጥበቃ የበለጠ ጠንካራ አቋም ያለው የትኛው ነው የሚለውን ነው። ዩናይትድ ስቴትስ የምታይ የሚመስለኝ ከእነዚህ ሀገሮች የተዋጣለት ነው የሚባል ታሪክና አቋም ያለው እንደ እውነቱ ከሆነ በማንኛውም መለኪያ ቢሆን ማንም የለም። ዴቪድ ሽን ይቀጥላሉ። ይሁን እንጂ ታንዛኒያ ይሁን እንጂ ከሦስቱ እጅግ የተሻለ አቋም ያስመዘገበችው ታንዛኒያ ነች። ለፕሬዝደንቷ የሥልጣን ዘመን ገደባ አለው፣ ይህም በቋሚነት ተከብሮ ይኖራል። ሁልጊዜም ምርጫዎችን አንድ የፖለቲካ ፓርቲ ያሸንፍ እንጂ ጊዜያቸውን የጠበቁ ምርጫዎች ያደርጋሉ። ጊዜያቸውን የጠበቁ የአመራር ለውጦች ይከናወናሉ። እኔ እስከማውቀው ድረስ ይህንን ያህል ጎልተው የሚታዩ የሰብአዊ መብቶች አያያዝ ችግሮች የሉባትም። በእውነቱ ጥሩ የሚባል ታሪክ ነው ያላት። በመሆኑም ዩጋንዳና ኢትዮጵያ አልተወሰዱም። የአሜሪካ ፕሬዚደንት ዘንድሮ ወደ እነሱ አይሄድም። የፍጻሜውን ምርጫ ታንዛኒያ ወሰደች። ይህንን ካልኩ በኋላ አሉ አምባሳደርሽን በቅርቡ ወደ ኢትዮጵያ ማን ሄዶ ነበር ሲሉ ጠየቁና ራሳቸው መለሱት። አሁን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ኢትዮጵያን ጎብኝተዋል። በመሆኑም ጉዳዩ ኢትዮጵያን ወደ ጎን የማግለል ሥራ አይደለም። በከፍተኛ ደረጃ ያለ ትኩረት ያለ መስጠት ጉዳይም አይደለም። በእርግጥ ጉብኝቱ ከአፍሪካ ኅብረት አምሳኛ ዓመት አከባበር ጋር የተያያዘ ነው። ቢሆንም ግን ወደ ኢትዮጵያ ያደረጉት ጉብኝት ነው። ከኢትዮጵያ ከፍተኛ ባለሥልጣናት ጋር ተገናኝተው ተወያይተዋል። ልውውጡ ይህንን ነው የሚመስለው። ይህንን ጉዳይ ለመያዝ ብዙ ሐሳቦች እንደሚነሱ እንደሚገነዘቡ ምስተር ሺን ተናግረው የሁለቱ ሀገሮች ግንኙነቶች ልክ ግን ከኢትዮጵያ ጋር ጥሩ ግንኙነት የመያዝ ፍላጎት አለ። በዚህ ባለንበት ጊዜ ግን ያንን ግንኙነት በፕሬዝደንታዊ ጉብኝት ደረጃ የማጉላት ፍላጎት አይደለም ያለው አምባሳደር ሽን በዚሁ ቃለም ልልስ ወቅት የአሜሪካ ባንዲራ በጆን ኬሪ በአፍሪካ ኅብረት ክብረ በዓል ላይ መገኘት አዲስ አበባ ላይ ከፍ ብሎ መታየቱን አስምረውበት ለንጽጽር ያነሷቸው የቻይናው ፕሬዚደንትም ቢሆኑ ተመሳሳይ ምርጫ ማድረጋቸውን አስታውሰዋል። የቻይናው ፕሬዚደንት ሺ ጂንፒንግ በቅርቡ አፍሪካ ውስጥ ሦስት ሀገሮችን ጎብኝተው ነበር። አንዷ የምትገኘው ምስራቅ አፍሪካ ውስጥ ሲሆን ኢትዮጵያ ከመካከላቸው አልነበረችም። ታንዛኒያን ግን ጎብኝተዋል። ዶክተር አምባሳደር ሽንን አመሰግናለሁ። የሰማችሁት ቃለ ምልልስ የዩናይትድ ስቴትስን ይፋዊ አቋም የሚያንጸባርቅ ወይም የሚወክል መግለጫ ሳይሆን የሚስተር ሽን የራሳቸው ምሁራዊ ትንታኔ ነው። ለአሜሪካ ድምፅ ሶሎሞን አባተ ዋሽንግተን